ቅዳሴ ያለእግዝእትነ ማርያም ግሉ አላምላክ የተነበበው በእለት አርብ የስነ ፍጥረት መካተቻ ሲል ነው። ጌታ ከሁድ እስከ አርብ ሲፈጥር ሰንብቶ በእለት አርብ ጨርሷልና ና ዋ መሳቢት ዕለት አይረፈ እግዚአብሔርም ሁሉ ግብሩ ዛ ዘይ ግበር እንዲል አንድም የመና መካተቻ ሲል ነው። መና ከሁድ ሲወርድላቸው ወርድላቸው ሰንብቶ የቅዳሜው አርብ ተጨምሮ ወርድላቸው ነበርና፣ አንድም አርባ ዘመን ሙሉ መና ከለመና እየወረደላቸው ውሀ ከጭንጫ እየፈለቀላቸው ሲመገቡ ኑረው ፊንቆን ሲደርሱ መናው ቀርቶ እህል ተመግበው አድረዋልና ዋአርበ መና በፊንቆን ወይሉ ከፊንቆን እንዲል ነው። አንድም የስራ መካተቻ ሲል ነው ጌታ በዚህ ዓለም 33 ዓመት ለሶስት ወር ስራውን ሲሰራ ኑሮ በእለት አርብ ጨርሷልና፣ አንድም ጌታ በተሰቀለ ጊዜ ብርሃነ ፀሐይ ጠፍቷልና ወአርብ ፋሲካሆሙ ለአይሁድ እንዲል። አንድም አይሁድ አረበብን አረበብን ይህን ሰው ሳንሰቅለው መሸብን መሸብን ተባብለዋልና በዚሁ አርብ ተብሎ ቀርተዋል ነው። ከዚህም በዚህም ቀን መሬታችን ብርሃን ለብሳ ብርሃን ተጎናጽፋ ትመጣለች። ባርኪኝ ይላታል፣ ትባርከዋለች ውዳሴውን ይጀምራል። ውዳሴ ባር ውዳሴ ዛር ውዳሴ ሀል እዚ ስነ ማለት እንግ ወላዲተ አምላክ የስነበር በዕለት ዓርብ ቢል አንድ ነው። ቃለ ጸሐፊ ነው። ዓርብ ማለቱ ወደ ምስጢር ሆኖ እንጂ ለውዳሴውስ ሰዱስ ባለ በቀና ነበር። በዕለት ዓርብ የሚነበብ የሚተረጉም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርስ ነው ነገሩ ብሩታንቲ ማንስ ብለ ያመጣዋል። ብሩታንቲ ማንስት ቡሩክት ከሴቶች ተለይተች ልልትነች ክብርትነች ወይ ሩብ ሬክርሲቲ የማለጽን ስለ ኢየሱስ ክርስቶስን መርገመ ስጋ መርገመ ነፍስ የሌለበት በረከተ ስጋ በረከተ ነፍስን የሚያድል ቡሩክ ምስጉን ነው። ኦ ማርያም ወላዲት አምላክ ዝን ብለሩ አደፍ ርኩስ ሳይኖርብሽ አምላክ ነው የወለድሽ፣ እመቤታችን ሰረቀለን ፀሐይ ጽድቅ ፀሐይ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። ዋጥራወን ተሸክነው ሲሆም ወደ ክንፈረዴቱም አቀረበን። ቆቃህ አስተጋባ አንተ ወለደ ካሎ ከኤርሚያስ ሲለይ ነው። ከዚህም አብይ ቆቃህ ንዑስ ውስጥ ቆቃህ የሚባሉ አሉ። ይህ ንዑስ ቆቃህ ቆቅ ማለት ነው። ግልገሎች ይወልዳል ወይም ልጆች አሉት። ግላግልቱ ከሙቀት የተነሳ አይንህንና አንቁርህ እያሉት ያስቸግሩት ይለያቸዋል። አብይ ቆቃ ትልቅ ቆቅ ነው። በነግ ወጥቶ ይጮኋል። አባታቸው መስሏቸው ወደ እርሱ ቀርበው ታቅፋቸው ያረፍዳል። ቀትር ሲሆን ቀና ብለው አይተውት አባታቸው እንዳልሆነ አውቀው ይለዩታል። ይኸውም ምሳሌ ነው። ንዑስ ቆቃ የጌታ ግላግልቱ የአዳምና የሔዋን እሊያ ከሙቀት የተነሳ ይንህን አንቁርህ እያሉ ሲያስቸግሩት እንደ ተለያቸው አዳምና የሔዋንም ከተርላ ከደስታ ብዛት የተነሳ አምላክነቱን ቢሹ ጌታ አምስት ሺህ መቶ ዘመን በረደ የተነብስ ተለይቷቸው ነበር ነበርና አብይ ቆቃ ህዲያ ብሎት በነገ ወጥቶ እንደ ጮኸ አባታቸው መስሏቸው ወደ እርሱ ቀርቦ ታቅፏቸው እንዳረፈደ ዲያብሎስም አዳምና ሔዋንን የላሜ ልጅ አውራ ወላጅ እያለ 5500 ዘመን ኃጢአት ሲያሰራ ጣዖት ሲያስመልክ የመኖሩ ምሳሌ። ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ አውቀው እንደተለዩት አዳምና ሔዋንን በዚህ ዓለም ንስሐ ገብተው የሚገኙ ጌታ እነሱ የማዳኑ ምሳሌ ነው። እስመ ምን ይስመውት ፈጠረን እሱ በጥንተ ተፈጥሮ ባዲስ ተፈጥሮ ፈጥሮናልና ሳሊየነ ቅዱስ በጥንት በአዲስ ተፈጥሮ ከፈጠረ ልዩ ሽርጉት በቅድስና ጽንት ወንግላም መጌታችን ጸጋውን ክብሩ እንዳይነሳል ለምኝልን አይምሮውን ለበውን በልቦናችን ሳይብን አሳድርብን ለኪለባይስቲቸው ስመርት አምላክ አምላክን የወለድሽን መጌታችን አንችን ብቻ መብርሃን አንቺ የብርሃን ናቱ አንችን ብቻ ናቤቼ ሳቶ ወዳሴ በፍጹም ምስጋና እናከብርሻለን፣ እናገንሻለን። ብሩክት አንቺ ታቢም ሰማይ ብሩክት ከሰማይ አንቺ ትበልጫለሽ፣ ወተከብሪ ከምድርም አንቺ ትከብሪ ያለሽ አለ ትበልጫለሽ ሰማይ ምድር ጌታን በስጋ ቢወስኑት እሷን አብነት አድርገው ነው። ለእሷ ግን አብነት የላትምና አንዴም ብሩታንቲ ብሩክት ከመላእክት አንቺ ትበልጫለሽ ወትከብሪ ከደቂቀ አዳም አንቺ ትከብሪ አለሽ። አንዴም ብሩክታንቲ ታፊ ብሩክት ከልዑላኑ አንቺ ትበልጫለሽ ወትከብሪ ከትሑታኑ አንቺ ትከብሪ አለሽ። ከመላእክት፣ ከደቂቀ አዳም፣ ከልዑላኑ፣ ከትሑታኑ አንቺ ትበልጫለሽ። ወላይ ሁሉ ህሊናት ከህሊናት ሁሉ በላይ መሻለ ህሊናት መርምረው አያገኝሽም። ምን ነው ዘይቱ ነቢዩ ረእበይች ነቢዩ ረእበይች ይላል። ክብርሽን መናገር የሚቻለው ማን ነው? ዋልጎ ዜ መስል ታኪ አንቺን እስኪ የሚመስል ማን ነው? አንድም መኑን እናብሮ ይወራረታሉ ብሎ መኑ ክብርሽን መናገር የሚቻለው ማነው ነው? ዋልጎ ዜ መስል አንቺን የሚመስል ማነው? ኦማርያም መላእክት ያከብሩሻል፣ ያገኙሻል፣ ሱራፌል የሚያመሰግኑሻል። በሱራፌል በኪሩቤል ላይ አድሮ የሚኖር ጌታ ዘጠኝ ወር ከአምስት ቀን በማህፀንሽ አድሯልና

የሚድን የሆነ እንደሆነ ፊቱን ወደ እሷ ዙሮ አፉን ከአፉ ገጥሞ ደዌውን በስንፋስ ይቀበልለታል። እንደተቀበለለትም ሲያጠይቅ ሀያል የነበረው ድኩም፣ ብሩህ የነበረው ጽሉም ይሆናል። ብርድ ብርድ ይለዋል ወደ አየር ወጥቶ ሶስት ሰዓት ሙቆ ዋዓይ ፀሐይ ሲጠናበት ከባህር ሶስት ጊዜ ብቅ ጥልቅ ብቅ ጥልቅ ብሎ ወደቀደመ ጽዕዳዌ ይመለሳል። ይህ ምሳሌ ነው። ኦፍ ጻዳ የጌታ ጻዳ በመለኮት ይለዋልና ህሙም የአዳም ደዌ የፍዳይ መርገም ያ ፊቱን እንዳዞረበት ጌታም በአዳም አምስት ሺህ አምስት መቶ ዘመን ፊቱን አዞረበት ነበርና፣ ፊቱን ወደ እሱ አዙሮ አፉን ከአፉ ገጥሞ ደውየውን በስንፋስ እንደተቀበለለት ጌታም ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን ባህሪ ባህሪ አድርጎ በአዳም የተፈረደውን ሁሉ መከራ ተቀብሎ ሰውን የማላኑ ምሳሌ ወዋ ዚነው ስቶክ ሁሉ ጠዋት መከራን ተባቻ መከረን ነጸላዊ በትሚንቱ እንዲል ብርድ ብርድ እንዳለው ወታውቆ ማሙ ይለዋልና ወደ አየር ወጥቶ ሶስት

ብሩታንቲ ማርያም መቤታችን ሌል ትንሽ ክብር ትንሽ ወሩቅ ፌተርሲቲ የማህፀንሽ ፍሬ የሱስ ክርስቶስን መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ንውድ ክቡር ነው። ወድንግል ወላዲት አምላክ አምላክን የወለድሽን መቤታችን አንቺ የደናግል መመኪያ ነሽ። ምከወለደናግል የደናግል መመኪያ ነሽ። ቀድሞ ወንዶቹ በሴቶቹ መኩባቸው ነበርም። ሔዋን ከአዳም ተገኝታለች እንጂ አዳም ከሔዋን ተገኝቷል እንደዚሁም ሁሉ እናንተ ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናል እያሉ ምነዋ ቢሆን እኛ ከእናንተ ብንገኝ ጌታ ከመሬታችን ተገኝቶ የለም እያሉ የሚመኩባት ሆነዋልና። አንድም ቀድሞ በእናንተ ምክንያት ከገነት ወጣን እያሉ ርስት አያካፍሏቸውም ነበር በብሉይ ኪዳን ጊዜ ኋላ ጳውሎስ ብዙ በሽት ተሀዱ አካል ብሎ እስኪያስታርቃ እስኪያካፍላቸው ድረስ ምነዋ ቢሆን በእኛ ምክንያት ከገነት ብትወጡ በመሬታችን ምክንያት ገነት መንግስት ሰማያት የምትገቡ ሆናችሁ የለም እያሉ እናቶቻችን የሚመኩባት ሆነዋልና ነው። አንድም በማቴዎስ ሀያ አምስት የተጠቀሱት አምስቱ ጠብ ጠባባት መመኪያቸው የሚሆን ኢየሱስ ክርስቶስን ስለወለደችላቸው የደናግል መመኪያቸው አንቺ ነሽ አለ ነው ዘም ቅድማ ዓለም ሁሉ ተሰባምነኪ ብሉየ መዋዕል ወጣም ከርስኪ ቅድማ ዓለም ሁሉ የነበረ ብሉየ መዋዕል ተሰባምነኪ እና ወጣምነኪ አንድ ወገን ነው። ዘም ቅድማ ዓለም ሁሉ እና ብሉየ መዋዕል አንድ ወገን ነው። ቅድማ ዓለም ህል የነበረ እርሱ ከስጋሽ ስጋ ከነስሽ ነስ ነስቶ ካንቺ ሰው ቢሆን ስጋነነሳ የኛን ባህሪ ባህሪ አድርጎ ተሰባበን መንፈስ ቅዱስን ለእኛ ሰጥቶ ወረሴ ነው ያንም ስለ በዛይሩ ቱ ጋር በይቅርታው በቸርነቱ ብዛት ከእሱ ጋር አስተካክለን አለ ስጋ የባህሪ አምላክ ሆኗልና፣ አንድም የባህሪውን የጸጋ አድርጎ ይሰጠናልና አንቲ ታብይ ብዙሃት አንስት ከብዙ ሴቶች አንቺ ትበልጫለሽ። ለነሳ ጸጋው ክብረ ከብዙ ሴቶችማ ብትበልጥ ምን ድንቅ ነው ብሎ ብዙ ጸጋ ክብር ካላቸው ከሰላሳ ስድስት ቅዱሳት አንስት አንቺ ትበልጫለሽ።

ምስግሎቱን ንስቦ እንሰግድለት እናመሰግነው ዘንድ ስሞት ፈጠረን። እሱ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና ሳልነ ቅዱስ በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረ ለዚህ ስርጉት በቅዱስና ጥሪት ወድንግልና መቤታችን ጸጋውን ክብሩ እንዳይነሳ ለምኝልን አይምረውን ለቦውን በልቦናችን ሳይብን አሳድሪብን ማርያም እንግል ሙደ ፍረት መቤታችን የሽቶ ቃ ናት። ይችን የሽቶ ቃ ክርመዋን ስል ያልወጋትን አባል ያልመታትን ከነጹ ቦታ ይቀጫዋታል። ቀለም አግብተው ሰፍተው አራት ሽቶ አምስተኛ ዘይት አዋህደው ጢስ ከማይተንበት ትዲያ ከማይበንበት ከንጹህ ቦታ ያኖሯታል። ከነገደ ይሁዳ ከነገደ ሌዊ እየተወለዱ ቀኝቀኝ አካላቸውን እየተቀቡ ንጉሰ ነገስት ሊቀ ካህናት ይሾማሉ። ይኸውም ምሳሌ ነው። ሙዳይ የመሬታችን ያችን አክርማዋን ከንጹህ ቦታ እንዲቀጫት መሬታችንም ከንጹሕ ሀናቦ ተገኝታለች። ቀለም ቀለም እንዲያስገቡባት እለት እለት ጸጋ ክብር ይጨመርላታል። አራተኛ ሽቱ አምስተኛ ዘይት አዋህደው ጢስ ከማይተንበት ትዲያ ከማይበንበት ከንጹህ ቦታ እንዲያኖሯት መሬታችንም

ነቃ ፈልፈለ ማየ ሕይወት ማየ ሕይወት ማየ ሕይወት መገኛ አለ ነቅ እሷ ማየ ሕይወት ልጇ ፍሬ ከርሳ ዳህነ ሁሉ አለነ የማጥ ማፍሬ ኢየሱስ ክርስቶስ አለሙ ሁሉ አዳነ። ወሳረም ነው መርገመ በባህሪያችን በነገዳችን አድሮ ኖሮ የነበረ መርገመ ስጋ መርገመ ስን አጠፋልን። ወገብረ ሰላምን በመስቀሉ በመስቀሉ ሰላምን አደረገ፣ ፍቅርን አንድነትን አደረገ። ወበትንሳኤው ቅዱስ አግበለሽ ዳግሞስ ተገነት በልዩ ትንሣኤው ዳግመኛ አዳምን ወደ ገነት አገባው። ምነው አዳምማ የገባ በዕለት ዓርብ አይደለም ቢሉ መገለጫውን ሲሻ በልዩ ትንሣኤው አለ። ካላዛር ትንሣኤ ሲለየ ነው። ያላዛር ትንሣኤ በአራተኛው ቀን ነው የሱ ግን በሦስተኛው ቀን ነውና ያላዛር ትንሣኤ በብሉይ ስጋ ነው የሱ ግን በሐዲስ ስጋ ነውና ትንሣኤ አስነሽ ሲሻ የሱ ግን በገዛ ስልጣኑ ነውና ወተን ሳውኩ በስልጣና ባቲት እንዴ ያላዛር ትንሣኤ ሞትን ያስከትላል። በሱ ግን ይሁሉ የለበትምና ያላዛር ትንሣኤ ዝ ጉባኤን ይጠብቃል የሱ ግን

እግዚአብሔር ያውቃል ስትል አሰምታ ተናገረች። እመቤታችን የብፅዓት ልጅ ናት። ከእናት አባቷ ጋር ሶስት ዓመት ኑራለች። ሶስት ዓመት ከሆናት በኋላ እናት አባቷ ይች ብላቴና እኛን ሳትለምደን፣ እኛም እሷን ሳንለምዳት ጣይ ማአለም ሳትቀምስ ትሂድልን ብለው ወስደው ለሊቀ ካህናቱ ለዘካርያስ ሰጧት። እሱም ይቺ እንደ ፀሐይ የምታበራ ብላቴና እንደምን አደርጋታለሁ ብሎ ሕዝቡን ሰብስቦ የምግቧን ነገር ሲያስመክር መልአኩ ቅዱስ ፋኑኤል ህብስ ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ለአንተ ነውና ተነስተህ ተቀበል አሉት። እሱም ዛሬስ ፈጣሪ በሰው መካከል ክብሬን ሊገልጽልኝ ነው ብሎ እጁን ቢዘረጋ ወደ ላይ ወጣበት። ኢያቄምና ሐና ቅረቡ አላቸው። እነሱ ቢቀርቡ ወደ ላይ ወጣባቸው። ካህናቱም እያንዳንዱ ቢቀርቡ ወደ ላይ ወጣባቸው። ሐና ምናልባት ዛት ለዚች ብላቴና ነው የወረደ መንፈስ ቅዱስ ይሆናልና እስኪ ስተሻት ፈቀቅ በይ አሏት። ስታት ፈቀቅ ብትል ከሰማይ ዝቅ ምድር ብቅ አድርጎ ግራ ክንፉን አንጥፎ ግራ ግራ ክንፉን አንጥፎ ቀኝ ክንፉን አጎናጥፎ መግባት አረገ። እግዚአብሔር የማይፈጽመው ነገር አይጀምርምና የምግባ ነገር ከተያዘልን ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ አግብተው አንጥፈው ጋርደው አኑረዋታል። በዚህ አስራ ሁለት አመት ትኖራለች ከእናት ከአባቷ ጋር ሶስት አመት። አስራ አምስት አመት ሲሆናት አይሁድ ለምቀኝነት አያርፉምና ይቺ ብላቴና አቅመ ሔዋን ያደረሰች ቤተ መቅደሳችን ተሳድስ ብናለች ትውጣልን አሉ። ዘካሪያስም ዘካ አሉት ዘካሪያስም ዘካሪያስም ገብቶ ኦ ለተ እስራኤል እፎት ፈቅድ ትንበሪ አንቺ የእስራኤል ልጅ እንዴት ልትኖሪ ትወጃለሽ? አላት። በቤታችንም ፈጻሚ ተፈቃድ ናትና፣ እናት አባት አደራ የሰጡ ለአንተ አይደለም ምን አንተ ታውቃለህ እንጂ አንተ ታውቃለህ አለችው። እኔ ምን አውቃለሁ ወደ እግዚአብሔር አመትኝ አለችው። ወደ እግዚአብሔር ቢያመለክት ከነገዴ ሄዳ ወገን ሚስቶቻቸው የሞቱባቸው ሰዎች አሉና፣ ብትራቸውን ሰብስብ አለው። ቢያሰበስብ ሺህ ከዘጠኝ መቶ ሰማንያ አምስት በትር አሰብስቧል። ለሁለት ሺህ አስራ አምስት የጎደለው አንድም ቦዘይቤ ታሪክ። ሌላ እንዲህ የሚል ታሪክ አለ ዘጠኝ ሺህ 999 ለእልፍ አንድ የጎደለው በዚያ ወራት የሴቶች ሞት ጸንቶ ነበርና፣ ሞታነስ ጸንቶ ነበርና ያን በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማ ሰዓተ ማልጧት በአንድ አንድ ሰዓት ቢያወጣው ከዮሴፍ በትር ኦይ ዮሴፍ ወልደ ዳዊት እቀበለ ማርያም ፍርትከ የሚል ተጽፎ ተቀርጾ ተገኝቷል። እጣም ቢጥሉ ለሱ ወጥቷል። ርግብም ወርዳ በርሱ ላይ ያርፋበታለች። ከ3 እንደ 3 ምስክር ማለት ነው ከመንፈስ ቅዱስ አግኝተን የሰጠንህን ከመንፈስ ቅዱስ አግኝተን እስክንቀበልህ ድረስ ጠብቃት ብለው ሰጡት። እሱም እኔ የልጆች አባት እንደምን አድርጉ ይሆንልኛል። በዚያ ውስጥ ላይ ሽማግሌ ሰው ክብላቴና ነገር አስተባውጭ እችላለሁ አለ። የምትሯሯጥ መስሎት እንዲህማ ብትል ናዳባ ቢውድ ባላወቁት መቅሰፍ እንደተቀሰፉ ትቀሰፊ የለም አሉት። እሱም ፈርቶ ይዞት ይዟት ሄዷልም ድግር ሞፈር ቀርቦ ቀንበር አለ ዝቦያን ሽጦ ለውጦ ይመገብ ነበርና እሷን ከቤት አኑሮ አሏለም አላደረም እለቱን ሞፈር ቀንበሩን ተሸክሞ ንግዱን ሄደም። ገበያ ጠሞበት ሶስት ወር ኑሮ ቢመለስ በግብር አምላካዊ ጸንሳ አገኛት። የሴፍ የሚባል ፈላስፋ ወዳጅ ነበረው ሊጠይቀው መጣ። ሲጫወት ቆይተው ሲሄዱ ይቺ ብላቴና ጸንሳለች ከአንተ ነው ከሌላ አለው። በምን አውቀ ቢሉ ፈላስፋ ነበርና፣ አንድም ጽንስ ሶስት ወር ከሆነው በኋላ ጡት ይጠቁራል ከንፈር ያራል መልክ ያምራልና በዚህ አውቆ ነው። እኔስ ስንኳን የገቢር ያለው ማላውቅባት ነው። አምላክ እስራኤል ያውቃል አለው። እንኪያስ ጸንሳለችና ገብቶ ጠይቃታለሁ። ገብቶ ኦለተ እስራኤል መኑ ቀረጽ አክናፈ ድንግልና ቸው ማለ መኑ ጸንስ እስኳ ጠይቅኝ ከምን ጸነሽሁ እስኪ ንገሪኝ አላት። በግብረ መንፈስ ቅዱስ ነው አለችሁ። መንፈስ ቅዱስ ያለችው ነገሩ ቢረቅበት ከደጃፉ ወድቆ የሚኖር የሙዝ ግንድ ነበረ ያን ከልምላሜ ከጽጌ ከፍሬ አድርሳ አሳየችው። እንዲህ የሚያደርግ ማን ነው? አለችው። እግዚአብሔር ነው አላት። እንግዲህ እንዲህ የሚያደርግ አምላክ ብሕቱም ድንግልና ተጽንሶ ብሕቱም ድንግልና መወለድ ይሳናል ብለህ ነው ብላ በዚህ አስረድተዋለች። እንዲህ ነው ተቀምጠው ሳለ አይሁድ የቀጠሩበት ቀን ደረሰ። ያችን ያስጠበቅንህን ብላቴና ይዛሀትና ብለው ላኩበት። ወድቅ ዮሴፍ ተጽኑ ማዋግደህልና ይላል። ይዣት እንዳልሄድ በዝሙት ጸነሰች ብለው በድንጋይ ወግረው በሳት አቃጥለው ይገሏታል። ይዣትም እንዳልጠፋ ያደረገችውን ታስታውቅ ከወገቧ ትታጠቅ እንዲሉ ያደረገውን አውቆ ይዟት ጠፋ ይሉኛል፣ እያለ ይህን ሲያወጣ ሲያወርድ መላኩ ይዛሃት ውጣ አለው። ይዟት ሄደ። ይች ብላቴና በዝሙት ጸንሳለችና ማየት ዘለፋ ተጠጣልን አሉ። ይህ ማየት ዘለፋ በዝሙት የጸነሱትን ሰንጥቆ የሚገድል ነው። ይህም አልቀራ ጠጧት ቢያጠጧት ግብተ በረሀ ገጻ ምስይ ተእደን ብርሃነ ፀሐይ ይላል። ፊቷ ከፀሐይ ሰባት እጅ አብርቷል። ይችም ብላቴና ያለ ስራዋም ተናታል ስላሉ የሷ የነሱ ለሷ ሰጥቶ እራት አለ ነው ዛሬ ካህናት እለት እለት ኦ ድንግል እኮ

የአብ የአካላዊ ቃል ማደሪያ ሆነሻልና አንቺ ውት ምንጮ ላይ ስትንተካስተጋ በሆሙ ለማይ ምን አይነት ክርስቲያን እንስሳትን፣ አራዊትን፣ አዕዋፍ አዕዋፍን ስለውባት ተስለውባት ሶስት ጊዜ ወጥታ ሶስት ጊዜ ስትወርድ ጴጥሮስ በናይ በናይሰ ኢትዮጵያ ያ ሰፊ መጋረጃ አንቺ ነሽ። ጴጥሮስ ተርቦ ሳለ ምግብ እስኪያዘጋጁለት ድረስ ቅዱሳን በጽራት በሀኬት አይቀመጡምና ለጸሎት ወደ ተገነት ወጥቶ ሳለ ተደሞ መጣበት። እሁዝ በአርባቱ ጽነፍ ይሁ ይላል። ሰፊ መጋረጃ በአራት ወገን ተይዛ እንስሳት አራዊት አራዊት አይዋፍ ተስለውባት ሶስት ይወጣ ሶስት ስትወርድ አየ ተርቦ ነበርና መልአኩ በጣቱ ወደ እሪያው እያመለከተ ጴጥሮስ ተንስ ህርድ ወብላ እያለ ያሳየዋል። አንተ የበላይኩ ግሙራ ዘይኮን ንጹሃ ይለዋል። ዘአስተናጽሐ እግዚአብሔር አንተ ተስራኩ ይለዋል። ይኸም ምሳሌ ነው። በጣቱ ወደ እሪያው እያመለከተ ተንስ ጴጥሮስ ሕረድ ወብላዕ ማለቱ አስተምር ማለቱ ነው። አንሰ ይበለኩ ሙራዝ የሆነ ንጹሃ ማለቱ አላስተምርም ሲለው ነው። ዳስናጣ እግዚአብሔር አንተ የታሰራኩት ማለቱ እግዚአብሔር አስተምር ሲል አያስተምርም ስላለ አስተምር ሲለው ነው። ሰፊ መጋረጃ ነው የታችን ከወደ ላይ ሲወርድ ማየቱ እግዝእትነ ማርያም ነበረት በህሊና አምላክ ይላታልና። በአራት ወገን ተይዛ ማየቱ በአራት ማዕዘኑ ያለ ፍጥረት ካመነ ሳይለ ቅድስት ሳይላት የሚል የሚያደርግ የለምና እንስሳት የሚመና እስራኤል አራዊት የሚመና ና አሕዛብ አዕዋፍ የካህናት ምሳሌ ይህን ሁሉ ሰብስባ ስታርግ ማየቱ በመቤታችን ያመነ ጸጋ ክብር ያገኛል መንግሥተ ሰማያት ይገባልና አንድም ሰፊ መጋረጃ የወንጌል በአራት ወገን ተይዛ ማየቱ ወንጌል በአራት ማዕዘን የመነገሯ ምሳሌ አንድም አራት ክፍሉና የመጻፏ ምሳሌ ነው። ይህን ሁሉ ሰብስባ ስታርግ ማየቱ በወንጌል ያመነ የተጠመቀ መንግሥተ ሰማያት ይገባልና አንድም ሰፊ መጋረጃ የቤተ ወንጌል የቀድሞ ሰዎች አንድ ገጽ ሲሉ ደጃፋቸው። አንድ መጋረጃቸው አንድ ነበረ። እኛ ግን በስም በግብር በአካል ሶስት በባህሪ በህሉና በፈቃድ አንድ አምላክ የምንል ስለሆነ በጃፋችን ሶስት መጋረጃችን አንድ ነውና ወስዚህ ምህሮም ሰይድ ለስዱስ ማህያዊ ለስላሴ ስግደትን የምታስተምርላቸው አለ። ለመጋረጃ የሰጡ እንደሆነ ሶስት ጊዜ ወጣ ሶስት ጊዜ መውረዷ የሶስትነት ልብሷ ለመለወጡ አንድነት ምሳሌ ነውና፣ አንድም ለእመቤታችን የሰጡ እንደሆነ አንድነት ሶስትነት የታወቃ ጌታ ከእመቤታችን ከተወለደ ወዲህ ነውና

የሐዘን ቃል ሰማች። አንቺ ተማረን ስመጅን ዘይል ተፈሲ ኦም ተጸጋ መቤታችን አንቺ ግን ተፈሲ ኦም ተጸጋ የሚል የደስታ ቃል ሰማሽ። አንድም ተፈሲ አንድም ሄዋን በማ ምለድ ይወልደች ይሁን ጋይች አበምትች ወውት ይቅኒች የሚል የሐዘን ቃል ሰምታ ምክንያተ ሞት ቃየልን አስገኘች። መቤታችን አንቺ ግን ተፈሲ ኦም ተጸጋ የሚል የደስታ ቃል ሰምተሽ ወለድኪለነ ንጉሥ እግዚአብሔር ሁሉ ፍጥረት የፍጥረት ሁሉ ጌታ የሚሆን ንጉሥ ክርስቶስ ወለድሽልን፣ ነጻ ዋዳነን ሰው ሁኖ ከፍዳ ያዳነን ማህሪ ውጦ መፍቀር የሰው ቸር ሰው ወዳጅ ነውና ወይን ተዝኖ ድሰች በሰም ገብርኤል መላክ ዘኔሉ ብሩክ አንቲ ማርያም እመቤታችን ስለዚህ ነገር ቅዱስ ገብርኤል ብሩት አንቲ ማርያም ብሎ እንዳመሰገነሽ ወሩክ ፍሬ ከርስኪ እኛም ወሩክ ፍሬ ከርስኪ እያልን እናመሰግንሻለን። አንድም ወይን ተዝ ነው ድሰኪ ገብርኤል መላክ ብሩክ አንቲ ማርያም እኛም ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እያልን እናመሰግንሻለን። ሳይለን ቅዱስ ኮከብ ከሚባል ልጅ ስርጉት በቅድስና ጽኔት ወርንግላ መዴታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦን በልቦናችን ሳይብን አሳደሪብን። አሜን። የዓርብ ውዳሴ ማርያም እዚህ ላይ ተፈጸመ።